የአፍሪካ ህብረት የመሪዎች ስብሰባ አዲስ አበባ ላይ ይጀመራል። ቀደም ብሎ የተካሄደውና ትናንት የተጠናቀቀው የውጭ ጉዳይ ሚኒስትሮች ስብሰባ ባለፉት ዓመታት ሲጠና የቆየው የህብረቱ ማሻሻያ ሀሳብ ላይ ስምምነት ላይ መድረሱ ተገልጿል። በዚህ የአፍሪካ ህብረት የሀሳብ ማሻሻያ መሰረት ስምንት የነበረው የኮሚሽነሮች ቁጥር ወደ ስድስት ዝቅ ይላል። አዲስ አበባ የሚቀመጡት የኮሚሽነሩ ሊቀመንበርም እስካሁን ከነበረው የተሻለ ስልጣን ይኖራቸዋል። የመሪዎቹ ጉባኤ የቀረበውን ሀሳብ ካጸደቀ፣ በዓመት ሁለት ጊዜ ይካሄድ የነበረው የመሪዎች ስብሰባም በዓመት አንድ ጊዜ ብቻ እንዲካሄድም የማሻሻያ እቅዱ ሀሳብ አቅርቧል። እስክንድር ፍሬው ተጨማሪ አለው። የአፍሪካ ህብረትን መዋቅር አሰራርና የተቋሙን አመራሮች የስልጣን መጠን የሚቀይር ነው። ለጉባኤው እንደሚቀርብ የሚጠበቀው የማሻሻያ ሀሳብ የህብረቱን መዋቅርና አሰራር ለማሻሻል ሲካሄድ የነበረውን ጥናትና እንቅስቃሴ የሚመሩት የሩዋንዳው ፕሬዚዳንት ፖል ካጋሜ ናቸው። እሳቸው ደግሞ የራሱ የአፍሪካ ህብረት ሊቀመንበር ጭምር መሆናቸው ይታወቃል። እናም የሊቀመንበርነት ጊዜያቸው ከአንድ ወር በኋላ ከማብቃቱ በፊት ከህብረቱ ማሻሻያ አንጻር በተሰራው ስራ የተደረሰበትን ድምዳቤ ለማቅረብ ለትግበራም ዝግጁ ለማድረግ አዲስ አበባ ናቸው። በዚህ የማሻሻያ ሀሳብ ላይ ብቻ እንደሚያተኩር የሚጠበቀው ልዩ የመሪዎች ጉባኤም ነገ በአዲስ አበባ ይከፈታል። ከዚህ የመሪዎች ጉባኤ ቀደም ብሎ የተገናኙት የአፍሪካ የውጭ ጉዳይ ሚኒስትሮች ከስምምነት የደረሱባቸው ነጥቦች ስለ ቀጣዩ ሂደት ፍንጭ የሰጡ ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም የውጭ ጉዳይ ሚኒስትሮቹ ስብሰባ ትናንት ሲጠናቀቅ ከተደረሰባቸው የስምምነት ነጥቦች የተወሰኑትን ለአሜሪካ ድምጽ አብራርተዋል። ሊቀመንበር፣ ምክትል ሊቀመንበር እና ስምንት ኮሚሽነሮች ነበሩ። አሁን የኮሚሽነሮቹን ቁጥር ወደ ስድስት ለማምጣት ከመግባባት ተደርሷል። የሊቀመንበርና ምክትል ሊቀመንበር ቦታው እንዳለ ይቀጥላል። በተጨማሪ እነዚህ ቦታዎች እንዴት ነው የሚሞሉት በሚለው ጉዳይም ላይ ዘርዘር ያለ ውይይት ተካሂዷል። አንደኛ ለምሳሌ የኮሚሽነሮቹ ሀምሳ ሀምሳ የጾታ ተዋጽኦ፣ አካባቢያዊ ውክልና እንዲኖረው የማድረግ አመራረጡም ግልጽነት ያለበት እንዲሆን የማድረግ የአፍሪካውያንን ምሁሯን በደንብ ሊያካተት የሚችል አካባቢያዊ ውክልና ብቻ ሳይሆን ለእውቀትና ችሎት ልዩ ቦታ እንዲሰጥ ይጠይቃል። ፖለቲካዊ ውክልና ብቻ ሳይሆን ማለት ነው። እንግዲህ እዛ ቦታ ስትመጣ የምትወክለው መንግስት አቋም አለ የምታንጸባርቅ የህብረቱ አለሙያንና ኃላፊነት ህብረቱን ነው። ከዛ በተጨማሪም ሊቀመንበሩ ሴት ከሆነ ምክትል ሊቀመንበሩ ወንድ እንዲሆን ወይም በተቃራኒው የተወሰነ ነው። ከገንዘብ አስተዳደር እና ከህብረቱ የአስተዳደር እና የፋይናንስ ቁመና አንፃርም እንደዚሁ ከስምምነት ላይ የተደረሰባቸው ነጥቦች መኖራቸውን ቃል አቀባዩ አብራርተዋል። ነገ የሚጀመረው ስብሰባም ከዚህ ቀደም በመሪዎች የተካሄዱ ሂደቶች ተከታይ መሆኑን አስረድተዋል። ቃል አቀባዩ ነዋክሾት ሞሪታንያ በተደረሰው ስምምነት መሰረት በመሪዎች ደረጃ በተደረሰው ስምምነት መሰረት የተጠራ አስቸኳይ ስብሰባ ነው። የስብሰባው ዋነኛም ብቸኛም አጀንዳ የአፍሪካ ህብረት ኮሚሽንን የማሻሻል ጉዳይ ነው። ቀደም በጠቀስኳቸው ሶስት አጀንዳዎች ላይ ሲካሄድ ነበር። የውጭ ጉዳይ ሚኒስትሮቹ የፈረሱበት ውሳኔ ለመሪዎቹ የሚቀርብ ይሆናል። አንዱ ከማሻሻያው አንዱ ሩዋንዳው ፕሬዝዳንት ፖል ካጋሜ ካቀረባቸው ሀሳቦች አንዱ ኮሚሽኑ የተሻለ ጥንካሬ የተሻለ የመወሰን መብት እንዲኖረው የሚጠይቅ ነው። ይህ በሚኒስትሮቹ ስብሰባ ከተነሱት ነጥቦች አንዱ ነው። ትክክል ነው፣ እስክንድር የኮሚሽኑ ሊቀመንበር እና ምክትል ሊቀመንበር የተሻለ ኃላፊነት ወይም ማንዴት ሊኖራቸው ከመግባባት ተጠርሷል። ሌላው እንግዲህ በማሻሻያው እየተጠቀሱ ካሉ ነጥቦች አንዱ የአፍሪካ ህብረት በአመት ሁለት ጊዜ የመሪዎች ጉባኤ ያካሂዳል፣ እንደሚታወቀው አስቸኳዮቹን ሳይጨምር ማለት ነው። አንደኛው ሁልጊዜም አዲስ አበባ የሚካሄድ ነው፣ ሌላው በተመረጡ ከተሞች የሚካሄደው ነው። በአመት አንድ ስብሰባ ብቻ እንዲካሄድ የሚልም አለበት። ስለዚህ የሚነግሩ ነገር አለ። አቶ መለስ እንግዲህ በሀሳብ ደረጃ የህብረቱ ስብሰባ በመቀመጫው እንዲካሄድ ከሞላ ጉደል መግባባት ተጠርሷል። አንዴ ብቻ ማለት ነው። በአመት ሁለት የነበረው ወደ አንዴ ሌላኛው አፍሪካ ህብረት ከአካባቢያዊ ኢኮኖሚ ማህበረሰቦች አሉ፣ ኢኮዋስ የምዕራብ አፍሪካ ኢኮኖሚ ማህበረሰብ፣ የደቡብ አፍሪካ ኢኮኖሚ ማህበረሰብ ሳዴክ እና ሌሎችም እነሱ ከህብረቱ ጋር በጥምረት የሚሰሩበትን እና የሚነጋገሩበት ይሆናል። ከዛ ውጭ ግን የህብረቱ መቀመጫ የሚያስተናግደው ስላል ነው። እናም ከሚቀጥለው የፈረንጆች ዓመት አንስቶ የአፍሪካ ህብረት የተለየ መዋቅር አዲስ አሰራር ተግባራዊ ማድረግ እንደሚጀምር ይጠበቃል። የሚደረገው ማሻሻያ በመሪዎቹ ከጸደቀ፣ የፊታችን ጥር ፖል ካጋሜን በመተካት ለአንድ አመት የአፍሪካ ህብረት ሊቀመንበር እንደሚሆኑ የሚጠበቁት የግብፁ ፕሬዚዳንት አብዱልፈታ ኤልሲሲ የሚመሩት የተለወጠውን ተቋም ይሆናል ማለት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ